The Voice of America. በኮሮና ቫይረስ የተጎዳው የቱሪዝም ዘርፍ ገቢ መልሶ እንዲያገግም የጎብኚዎችን ደህንነትና ንጽህና መጠበቂያ ዘዴዎችን ያካተተ የኮቪድ ፕሮቶኮል ፕሮጀክት ተዘጋጅቶ ወደ ስራ መግባቱን የኢትዮጵያ ባህልና ቱሪዝም ሚኒስቴር አስታውቋል። የኮሮና ቫይረስ ባስከተለው ተጽዕኖ ኢትዮጵያ ከቱሪዝም ዘርፍ አንድ ቢሊዮን ዶላር ገቢ ማጣቷ የተዘገበ ሲሆን የዓለም የቱሪዝም ቀን በሲዳማ ክልል በሐዋሳ ከተማ በድምቀት ተከብሯል። የዓለም የቱሪዝም ቀን መከበር ዘርፉን ያነቃቃል ተብሎ የተጠበቀ ሲሆን ኢትዮጵያ በአገር አቀፍ ደረጃ በጅግጅጋ ከተማ መስከረም 17 ታከብራለችም ተብሏል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። የዓለም የቱሪዝም ቀን በሲዳማ ክልል ሐዋሳ ከተማ ለመጀመሪያ ጊዜ ተከብሯል። በሐዋሳ ከተማ በተከበረው የዓለም የቱሪዝም ቀን ላይ ተገኝተው ቃላቸውን ያሰሙት የኢትዮጵያ ባህልና ቱሪዝም ሚኒስቴር ሚኒስትር ደኤታ ወይዘሮ ቦዘና አልድር በኮቪድ-19 ወረርሽኝ የተነሳ በዓለም አቀፍ ደረጃ የቱሪዝም ዘርፍ ቀውስ ውስጥ መግባቱን ተናግረው በኢትዮጵያ የቱሪዝም ኢንዱስትሪ ላይም ከፍተኛ ተጽዕኖ ማሳደሩን ገልጧል። ስጋቶች እንዳሉ ሆኖ ሀገራችን ኢትዮጵያ ከዚህ በፊት ባልተለመደ መልኩ ቱሪዝም በተግባር በተደገፈ ሁኔታ በከፍተኛ መነቃቃት ላይ ይገኛል። ለዚህም በዋና ከተማችን አዲስ አበባ የተሰሩ የቱሪዝም ልማት ፕሮጀክቶች ማሳያ ሲሆኑ፣ ይህም ታሪካዊ አሻራ በተለያዩ የሀገራችን ክፍሎች ለማስፋፋት ቆርጠን በተነሳንበት ወቅት የሚከበር በዓል በመሆኑ ልዩ ያደርገዋል። የዘንድሮ የቱሪዝም ቀን ቱሪዝም ለገጠር ልማት በሚል መሪ ቃል ከቀናት በኋላ መስከረም 17 2013 ዓ.ም በጅግጅጋ ከተማ በአገር አቀፍ ደረጃ ለ3ኛ ጊዜ ይከበራል። የዓለም የቱሪዝም ቀን መከበር በኮሮና ወረርሽኝ የተሽመደመደውን የቱሪዝም ኢንዳስትሪ ያነቃቃል ተብሎም ታስቧል። የኮሮና ቫይረስ ባስከተለው ተጽዕኖ ኢትዮጵያ ከቱሪዝም ዘርፍ አንድ ቢሊዮን ዶላር ገቢ ማጣቷ ተዘግቧል። ቫይረሱ ከተከሰተበት ቀን ጀምሮ ከቱሪዝም ጋር ቀጥተኛ ትስስር ያላቸው ሆቴሎች እንኳን ክፉኛ ተደቁሰዋል። ገበያ በማጣታቸው 83 በመቶ የሚሆኑ ተዘግተዋል፣ ሌሎችም ተጎጂ መሆናቸውን የኢትዮጵያ ሆቴሎችን ፕሬዚዳንት አቶ ጌታሁን አለሙን ዋቢ በማድረግ ኢትዮጵያ ዜና አገልግሎት ዘግቧል። በመሆኑም የኮቪድ-19 ወረርሽኝ ያሳደረውን ተጽዕኖ መቋቋም የሚያስችል የጎብኚዎችን ደህንነትና ንጽህና መጠበቂያ ዘዴዎችን የያዘ የኮቪድ ፕሮቶኮል ፕሮጀክት ተዘጋጅቶ ወደ ስራ ገብቷል ብሏል። በኮቪድ 19 ወረርሽኝ ምክንያት ዓለም በትልቅ ፈተና ውስጥ የወደቀችበትና ከሁሉም የልማት አውታሮች መካከል የቱሪዝም ዘርፍ ክፉኛ የተጎዳበትና በየደረጃው የሚገኙ የዘርፉ የባለድርሻ አካል በተፈተነበት ታሪካዊ ወቅት እንደሆነ የሚታወቅ ቢሆንም የባህልና ቱሪዝም ሚኒስቴር መስሪያ ቤታችን ይህን በመገንዘብ የኮቪድ-19 የወረርሽኙን ጉዳት ለመቀነስ እና እንደ መልካም አጋጣሚ ለመጠቀም የማገምገሚያ ስትራቴጂ ነድፎ በተግባራ ላይ ይገኛል። የአንዳንድ ሀገራትን የኢኮኖሚ ክንድ እስከ ማፈርጠም ጉልህ ድርሻ ያለው የቱሪዝም ዘርፍ የአብዛኛው መዳረሻዎች መገኛቸው ገጠር በመሆኑ ገጠሩን የማልማትና ምጣኔ ሀብታዊ ሚናውን እንዲጫወት ማድረግ እንደሚገባም ተገልጧል። የዓለም ቱሪዝም ቀን በሀገራችን መከበር ሀገራችን ኢትዮጵያ የፈረመቻቸውን ዓለም አቀፍ ስምምነቶች እና የዘላቂ ልማት ግብ ማሳካት ቱሪዝም ለስራ ዕድል ፈጠራ፣ የውጭ ምንዛሬ ምንጭነት የውጭ ኢንቨስትመንት ያለው አበርክቶ መሪ የኢኮኖሚ መስክ መሆኑን አጉልቶ ለማሳየት ጠቀሜታ እጅግ የጎላ ነው። ሚኒስቴር መስሪያ ቤቱ የሲዳማ ክልልን የቱሪዝም ዘርፍ በተለያዩ መንገድ ለመደገፍ ዝግጁ መሆኑንም ወይዘሮ ቡዘን አረጋግጧል። የሲዳማ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ጃገው አገኘው በክልሉ አሉ የተባሉትን የጎብኚዎችን መዳረሻዎችን ዘርዝሯል። ሲዳማም ባህላዊና ተፈጥሯዊ የሆኑ የሚያምሩ የቱሪዝም አቅሞች አሏል። ከእነዚህ መካከል የሎካ ብሔራዊ ፓርክ የገረምባ ተራራ የማህበረሰብ ጥብቅ ደን፣ ወንሾ ባህላዊ የዳኝነት ስፍራ፣ የሎጊታ፣ የገላና፣ የቦጥኖራ፣ የአሳሮ ፏፏቴዎች፣ የተለያዩ ሐይቆች፣ አስገራሚ የሆነ የመልክዓ ምድር አቀማመጥ፣ የብዙ ብርቅዬ አዕዋፋትና የዱር አራዊት ባለቤት፣ ፊል ውሃዎች፣ ትክል ድንጋዮች፣ የዓለም አቀፍ ቅርስ የሆነው የፍቼ ጨንበላላ ክብረ በዓል፣ የሀገር በቀል እውቀት ማማ የሀገሪቱ ኢኮኖሚ የጀርባ አጥንት የሆነው አረንጓዴ ወርቅ ቡና የሚመረትባት እንዲሁም ደግሞ ታሪካዊ የሆኑ አድባራት፣ መስጂዶች፣ ለጎብኚዎች ምቹ የሆኑ ሆቴሎች፣ ሎጆችና ሪዞርቶች ከብዙ በጥቂቱ የሚጠቀሱ የሲዳማ ሀብቶቿ ናቸው። ይሁን እንጂ ለክልሉ አስገኝቷል የሚባል ተጨባጭ ጥቅም የለም ነው ያሉት አቶ ጃጎ። በመሰረታዊነት በዘርፉ ያለው የአመለካከትና የግንዛቤ ጉድለት፣ የቱሪዝም መዳረሻዎችን በበቂ መሰረተ ልማት ያልተጠናከረ መሆን፣ የቱሪዝም አለኝታዎችን በዘመናዊ መረጃ ቋት ያለማደራጀት፣ የቱሪዝም ግብይትና የፕሮሞሽን ስራ በበቂ ደረጃ ያለመከወን፣ የቱሪዝም ሀብቶቻችንን አልምቶ ገበያ ውስጥ በማስገባት ከዘርፉ የሚገኘውን ጥቅም ያለማግኘት ጎልቶ የሚታዩ ማነቆዎች ናቸው። እነዚህን ማነቆዎችን ለመፍታት እና ከዘርፉ የሚገኘውን ጥቅም ለማስገኘት የሲዳማ ቱሪዝም ከቴክኖሎጂ ጋር በማዘመን የግብይትና የፕሮሞሽን ስራዎችን በመስራት እና በማስተዋወቅ የቱሪዝም መዳረሻዎችን ደረጃ በደረጃ እንዲለሙ እና ገቢ ማመንጨት እንዲችሉ ለማድረግ ውጥን ተይዟል። የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞ በበኩላቸው እነዚህና በክልሉ አሉ የተባሉትን ቱባ የቱሪዝም አቅም በተገቢው ጥቅም ላይ ለማዋል በትኩረት ይሰራል ብሏል። እነዚህ እምቅ የተፈጥሮ ጸጋዎቻችን ከድህነት የምንወጣበት አንድም የሚባክን የብልጽግና እድል የለም በሚል ለማልማት ቁርጠን በተነሳንበት ማግስት የሚከበር በዓል በመሆኑ የማስተዋወቅና ፈጥነን የጀማመርናቸው እንድንጨርስ ጉልበት የሚሆነን የበዓል አከባበር ነው ብዬ ወስዳለሁ። በማስጎበኘት ለመቀበል ዝግጁ መሆኑንም ለመላው ለዓለምና ለሀገራችን ህዝብ ለመግለጽና መጀመሪያው የክልላችን የቱሪዝም ቀን በዓል በዚህ መልኩ በይፋ የተጀመረ መሆኑን አበስራለሁ። የዓለም ቱሪዝም ቀን መከበር የተጀመረው እንደ ኤሮፓውያን አቆጣጠር መስከረም 27 19 ሰማንያ ሲሆን ዓላማውም የዓለም ማህበረሰብ የቱሪዝም ሚና እንዲገነዘብና በዓለም አቀፍ ደረጃ በባህላዊ፣ በፖለቲካ፣ በምጣኔ ሀብታዊ ጉዳዮች ያለውን አዎንታዊ ተጽዕኖ ለማሳየትም ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ